አቶ በሪውን ደጉ፣ በአውስትራሊያ የኢትዮጵያ ኤምባሲ ባለሙሉ ስልጣን ሚኒስትርና ምክትል ሚሽን መሪ፣ የኮሮና ቫይረስ በመላው ዓለም የጤና ማህበራዊም ሆነ የምጣኔ ሀብት ጉዳቶች ያደርሰዋል። ከሁሉም በላይ ጤናን በተመለከተ ኢትዮጵያ ያለችበት ሁኔታ አስመልክቶ እገዛ በኢትዮጵያውያን አውስትራሊያውያን እንዲደረግ ጥሪ እያቀረባችሁ ነው። ዋነኛው የምትፈልጉት እገዛ ምን አይነት ነው? ዜር ይስጠለኛ አቶ ካሳሁን እንግዲህ እንደተገለጸው አንተም እንዳነሳኸው ይሄ ኮሮና ቫይረስ በጣም በዓለም ላይ ከፍተኛ የሆነ ጉዳት አስከትሏል። አጀማመሩ ከቻይና ነው፣ ግን አሁን አውሮፓን አዳርሷል። አሜሪካም አፍላ ላይ ነው የሚገኙት። እንደምታዩት ከሁለት መቶ ሰላሳ ሺህ በላይ ሰው አሜሪካ በዚህ አጥቅቷል። ይሄ ቫይረስ በአውሮፓም በጣም አብዛኛውን አገር እንደነ ጣሊያን፣ ስፔን ፈረንሳይ ሌሎች እንግሊዝም ጨምሮ እነዚህን ሀገራት ማንኛውንም ሕዝብም ባለስልጣኑንም ድሃውንም ምንም ሳይለይ እንግዲህ ያው በሚዲያ እንደምትሰሙት ያጠቃ ወረርሽኝ ነው። አፍሪካ ላይ ቀስ ብሎ እየገባ ነው። በግብፅ በኩል አድርጎ ደቡብ አፍሪካ፣ ኢትዮጵያም፣ ሌሎችም ሀገራት ኦልሞስት ወደ ሀምሳዎቹም የሆኑት ሀገራት ውስጥ ገብተዋል ነው የሚባለው በዚህ ወረርሽኝ ተጠቅተዋል ነው የሚባለው እና ስፋቱ ለጊዜው አሁን ጠግ ያለም ቢመስል ጊዜ ወረርሽኙ ባህሪ እያደገ እያደገ ወዲያው እየሰፋ ከተወሰነ ጊዜ በኋላ ደግሞ በፍጥነት በእጥፍ በእጥፍ እያደገ ተቋማትን የጤና የሰው ሀይልም መሰረተ ልማትም፣ አጠቃላይ አቅርቦትም፣ የሎጂስቲክ ሁሉም የሚፈታተንና በጣም ከባድ በሽታ ያው ያደጉ ሀገሮች ጭምር የሚቸገሙበት ነው እና አሁን ባለንበት ሁኔታ ኢትዮጵያ ወደ ሰላሳ ስምንት አካባቢ ሰዎች በዚህ በሽታ ተጠቅተዋል። አብዛኛዎቹ ከውጭ የገቡ ሰዎች ናቸው። ጥቂትም የሆኑ እዛው ከውጭ ከገቡት ሰዎች ጋር የተገናኙ የሀገር ውስጥ ሰዎችም አሉ። የትም የጉዞ ታሪክ የሌላቸው ማለት ነው። ከሀገር ውጭ ቅድም እንዳነሳሁት ኢትዮጵያ ያለችበትን ሁኔታ የምናውቀው ነው። ያሉንን ተቋማት እንዲሁ የመደበኛ የሆኑ የጤና ችግሮችን ለማስተናገድ እንኳን የምንገዳገድበት ሁኔታ ነው ያለው። በዚሁ ላይ ይሄ ወረርሽኝ ሲጨመርበት እጅግ በጣም ፈታኝ ይሆናል። የሚያመጣው ጉዳት ሰፊ እንዳይሆን ያው መንግስት በራሱን በኩል አንዳንድ እርምጃዎችን ወስዷል። ቅድመ ዝግጅትም እያደረጉ ነው። አንዳንድ ችግሮች እንዳይፈጠሩ ወደፊት ኢምፓክቱን ለመቀነስ አትሊስት እንግዲህ ቅድመ ዝግጅት እያደረጉ ነው ያሉት። በየቦታው ጥሪም አስተላልፏል ህዝቡን። ያለው የዲያስፖራ ማህበረሰብም ለዚሁ ነፍሴ ማዳን እንቅስቃሴ የበኩላቸውን ድጋፍ እንዲያደርጉ የዲያስፖራ አባላቱ በዓለም ላይ ያሉት በሙሉ እንዲያደርጉ ጥሪ አስተላልፏል። ይህንን መነሻ አድርገን ነው እኛ ያቀረብ ነውና በዚህ ምክንያት ነው በተለያዩ ሀገራቶችም እንደዚሁ ኢትዮጵያን ባሉበት ሁሉ የዚህ አይነት የእገዛ ጥሪዎች እየቀረቡ ነው። ግማሾችም በሙያ የተደራጅተው በህክምና ዘርፍ እንደዚሁ በኢኮኖሚስቶችም፣ በአንድ በኩል እንደዛ ሌሎችም እዚህ በሳይንሱ ረገድ የግንዛቤ ማስጨበጫ እውቀት የሚሆን ወደ አገር ቤትም እንዲላክ ለማድረግ እንደዚህ ጥረቶች እያደረጉ ያለዋሉ። በተለያየ ዓለማት ከኢትዮጵያውያን አውስትራሊያውያንስ እናንተ በቀጥታ የምትፈልጉት የገንዘብ እርዳታ የሙያ እርዳታ ወይስ ሁሉንም ባካተተ መልኩ ቀጥተኛ ጥሪያችሁ ምንድን ነው? እንዳልከው ሁሉን አቀፍ ነው። እንቅስቃሴው ቀደም ብሎ ጀምሮ አንዳንድ አስፈላጊ ግብዓቶችን እንደ ጓንት፣ ማስክ እንደገና ደግሞ እነኚህ ሳኒታይዘር ነገሮችን እየሰበሰቡ ከኤምባሲዎች ጋር እየተነጋገሩ በአሜሪካም በሌሎችም የአውሮፓ ሀገራት መላክ ጀምረዋል። ዲያስፖራው አስቀድሞ ልክ ሁላችን እንደደነገጥ ነው። ዲያስፖራው ይሄ በሽታ እንደመጣ በኢትዮጵያ ቢገባ እንዴት ነው የምንሆነው? እንደ ኢትዮጵያ ሕዝብና የኢትዮጵያ ተቋማት ነገር ይችሉታል ወይ የሚል ጭንቀት ፈጥሯል እና በዚሁ ምክንያት በሌሎች አካባቢዎች እኛም ጋር እየደወሉ ምንድን ነው ያሰባችሁት? እያልን ነው ያው እኛ በመንግስት ጥሪ ማስተላለፉን እየነገርን አንዳንድ ነገሮችን እናስተካክል ብለን ነው የቆየ ነው እና ምንድን ነው የሚጠበቀው ከአውስትራሊያ የዲያስፖራ ኮሚኒቲ ላልከኝ፣ እንግዲህ ገደብ የለውም። አሁን ለጊዜው ቶሎ ምናልባት ሁሉን ሰው ሊያሳትፍ ይችላል ብለን ያሰብነው ባለው በአቅሙ ቶሎ ብሎ የገንዘብ አስተዋጽኦ ቢያደርግ የሚችሉት ደግሞ አንዳንድ ቁሳቁሶችን ። አሁን ትልቁ ችግር ይሄ በሽታ ያደጉትንም ያላደጉትንም ሀገሮች ያጠቃ ስለሆነ ገበያ ላይ ሁሉ ለዚህ በሽታ መከላከያ የሚውሉ ነገሮች እንደ ጭንብል የምንለው ማስክ፣ ሳኒታይዘር ነገሮች ሌሎችም ግብአቶች በጣም በከፍተኛ ሁኔታ ተፈላጊ ሆነዋል። እነሱ ለራሳቸውም አልበቃቸውም እና ገበያ ላይም በጣም ችግር ተፈጥሯል። ቻይና ናት አሁን አስቀድማ ራሷ ጋር ያለውን ችግር ጋብ ማድረግ ስለቻለች ለሌሎች ሀገሮች በሽያጭም አሁን የቻይና ኩባንያዎች ናቸው እያቀርቡ ያሉት። የሚችል ካለ በዚህ በማቴሪያሉ ሁኔታው የሚመቻች ከሆነ እኛ በበኩላችን ማድረግ የምንችለውን ድጋፍ እናደርጋለን። እንዲያስቀም ማቴሪያል አዘጋጁ ካሉ ማለት ነው። ነገር ግን አሁን ማቴሪያሉ የማይመች ከሆነ ደግሞ አትሊስት መንግስት፣ ሀገር ውስጥ እነህ በሽታው የሚያዙ ሰዎችን ለይተው ለማቆየት እንክብካቤ ለማድረግ የሚችል ተቋማትን የሀገር ውስጥ ያለው የንግዱም የተለያዩ ማህበረሰብ አባላት እየሰጡን ያሉት ቦታዎች እና መተኛ ሁሉ ይጠፋል እና እነ ነገሮች ሁሉ ለማሟላት ልብስም፣ አንሶላም ብዙ ነገር ነው። ስታየው ሰፊ ነው ፍላጎቱ። ይሄ የሚያመጣው ጫና ከባድ ነው እና እነኝን ነገሮች ለማሟላት ለጊዜው በገንዘብ ማድረግ ይቻላል። ግን ይሄ በገንዘብ ብቻ ነው የምንለው ነገር አይደለም። ዲያስፖራው በተዘጋጀበት መንገድ ሁሉ ያለውን እርዳታ አሰባስበን ለመላክ እንችላለን። በሙያም ማድረግ የሚፈልጉ አስተዋጽኦ ማድረግ የሚፈልጉ አንዳንዶችም ያው ምክርም ጭምር ያዘጋጁ የሚያሰራጩ ሚዲያ፣ ሶሻል ሚዲያ ላይ የሚልኩ የሚቀበሉ እንዳሉ አይተናል። ግን ከዚህ ሁሉ አሁን ለጊዜው ሊፈጥር የሚችለውን ጫና የሀገራችንን የተቋማዊ አቅም፣ የፋይናንስ አቅም፣ የሰው ኃይል አቅም ግምት ውስጥ አስገብተን ሁላችንም በአጠቃላይ ኢትዮጵያ ውስጥ ለሚደረገው የሞት ሽረት ትግል የራሳችንን አስተዋጽኦ እንድናደርግ ነው። በፋይናንስ በኩል እንግዲህ ለዚሁ ነው እኛ የተዘጋጀ ነው እና ግን ይሄ ማለት ሌላውን አይነት ድጋፍ ዝግ ያደርጋል ማለቴ አይደለም። እርዳታ ለመስጠት የሚፈልጉ በግለሰብም ይሁን በተቋም ደረጃ በለምሳሌ በሃይማኖት ድርጅቶች፣ ወይም ደግሞ በተለያዩ የሬዴት ቡድናት አማካኝነት ወይም በማህበረሰብ ማህበራት በኩል እንደዚሁ ማገዝ የሚፈልጉ ቢኖሩ በምን መልኩ ነው ይሄንን እርዳታ በተለይ የገንዘብ እርዳታውን ለናንተ ሊያደርሱ የሚችሉት? ከዛ ባሻገርስ በሌላ መልኩ አስተዋጽኦ ማበርክት እንፈልጋለን የሚሉ ኢትዮጵያውያን ቢኖሩ ማንን የሚያገኙት? እንዴት ነው ሊያገኟችሁ የሚችሉት? ቅድም እንደገለጽ ሁሉ አቶ ካሳሁን የዲያስፖራ ማህበረሰቡ ራሱ ገና መጀመሪያ ጀምሮ ምንድን ነው ኤምባሲው በዚህ በኩል እኛ አስተዋጽኦ ማድረግ ብንፈልግ እንዴት ነው የምንችለው? በምን አይነት ምን የተመቻቸ ነገር አለ እያሉ ይጠይቁን ነበር እና እኛ ለዚሁ ከዋናው መስሪያ ቤት ጋር እየተነጋገር ነበር። ገንዘብ አስተዋጽኦ ለማድረግ ለፈለጉ አካውንት አዘጋጅተናል። ይህንኑ የሚገልጽ ማስታወቂያ ኖቲስ አዘጋጅተናል፣ የእርዳታ ጥሪ የሚል እና እዛ ላይ የተከፈተው አካውንት ዝርዝሮች ቀርበዋል። አካውንት ከፍተናል ምናልባት መግለጽ ቢያስፈልግ ይህንን የቢኤስቢ የሚባለው የአካውንቱ ቁጥርም አለ ባንኩ የኮመንዌልዝ ነው እና ቢኤስቢው ዜሮ ስድስት ሁለት ዘጠኝ ዜሮ ሁለት ነው የአካውንቱ ቁጥር ደግሞ አስር ሰላሳ ስድስት ሰማንያ ስምንት ሰማንያ ኮመንዌልዝ ባንክ ነው ኦውነሩ በአውስትራሊያ የፌዴራል ኤምባሲ ተብሎ ሊሞላ ይችላል እና ይህንን በመጠቀም ቢቻል ተሰባስበው አንድ ላይ ሆነው በአንድ ጊዜ በየአካባቢው የስም ዝርዝራቸውን ጭምር ለእኛ ከላኩልን በኋላ ያንን ዲፖዚት ቢያደርጉት ይመቻል። ሌላም አማራጭ አለ እንግዲህ ይህንንም በዌብሳይታችን እንለጥፈዋለን። ምንድን ነው አሁን ተበታትነው ሲሄድ እዚህ ሀገር ከረንሲው የአውስትራሊያ ዶላር ነው። ወደ ኢንተርናሽናል ሲለወጥ ወደ ዶላር ሲለወጥ እንግዲህ የሰርቪስ ምንዛሬ ለውጥ ሲል እያንዳንዱ ሰው ይሄን እያደረገ ሲልክ ደግሞ በሰርቪስ የሚቆራረጥ ለመላኪያም የሚቆረጥ ስላለ ከተደረገው አስተዋጽኦ ለአገልግሎትና ለተለያዩ ጉዳዮች የሚቆረጠው እንዳይበዛ ነው ይሄንን አካውንት ያመቻቸ ነው ማለት ነው። ቀጥታ ለመላክ የሚፈልጉት ሰዎች ደግሞ ለተዘጋጁት የባንክ አካውንቶቹን እንለጥፍላቸዋለን፣ እንደ አማራጭ ከተፈለገ ማለት ነው። የተዘረዘሩ የባንክ አካውንቶች አሉ፣ የግልም የመንግስትም ባንኮች በዝርዝር መንግስት ልኳል እዚሁ አዘጋጅቶ ማለት ነው። አካውንቶቹን አዘጋጅቶ እነሱን ይፋ እናደርጋለን፣ በዌብሳይታችን በተለያየ መንገድም እናሰራጨዋለን። ግን ቅድም ያልኩት እያንዳንዱ ሰው ሲልክ ምንዛሬ በማገለባበጥ እንዲሁም ደግሞ የአገልግሎት ክፍያ እያንዳንዱ ሲከፍልና አንድ ላይ ሲከፈል ብዙ ልዩነት አለው እና ያንን ለመጠቀም እንዲቻል እዚህ ሰብሰብ ብሎ አንድ ጊዜ ቢላክ ይሻላል የሚል ሀሳብ አለን። በበኩላችን በዚህ ስራ ላይ ሁሉም ኢትዮጵያዊ እና ትውልደ ኢትዮጵያዊ ቅድም በገለጽኩት ምክንያት በሀገራችን ውስጥ ያለውን የአቅም ሁኔታ የምናውቀው ነው። ይሄ ቀዳዳ ለመድፈን ያው ጋን በጠጠር ይደገፋል ይባላል በአባቶቻችንም አባባል። እዚህ የምልከው ነገር ህይወት የሚታደግ ነው እና በዚሁ ላይ አቅም ያላቸውም እንደ የተለያዩ አደረጃጀት መሪዎችም፣ እንዲሁም የሃይማኖት አባቶችም፣ የኮሚኒቲ አመራሮች በአጠቃላይ ይህንን ስራ እንደ ራሳቸው አድርገው ይዘው ህዝቡን እንዲያስተባብሩና ይህንን የነፍስ ማዳን እንቅስቃሴ እንዲደግፉ ጥሪያችንን በዚህ አጋጣሚ ለማቅረብ ወዳለሁ። ኮሮና ቫይረስ የሚያደርሰው የምጣኔ ሀብት ጉዳት ወደፊት ዘልቆ የሚሄድ ነው። እንዲህ በቀላሉ አይቀውም። ምናልባትም እስከ ሁለት አመት ያህል ድረስ ሊፈጅ ይችላል የሚል ሳቢያል እና እገዛው ቀጣይነት እንዲኖረው ከዚህም ባሻገር በዚሁ በኮሮና ቫይረስ ሳቢያ በህዳሴ ግድብ ላይም እንደዚሁ እገዛዎች እንደሚያሹ ጥሪ ተደርጓል። ቀደም ሲል እነዚህ ወጥ በሆነ መንገድ ዘላቂነት እንዲኖራቸው ለማድረግ በሌሎች ሀገራት ከታዩት ተሞክሮች አኳያ በኤምባሲ በኩል አውስትራሊያ ያቀፍ የሆነ አንድ ኮሚቴ ያቋቁሞ ያ በዘላቂነት የኮሮና ቫይረሱንም ሆነ የህዳሴ ግድብ ወይም ሌሎችም የተለያዩ ወደፊት የሚመጡ የእርዳታ ጥሪዎች ምላሽ የሚሰጥ አንድ ኮሚቴ ማቋቋሙ ማዕከላዊነቱን ጠብቆ እንዲሄድ ለእናንተም ግንኙነት እንዲቀል ያደርጋል የሚል ግምት አለን። ትክክል ነው። ይሄ በጣም አስፈላጊ ነው። እኛ ቢሮችን ውስጥ እንግዲህ አሁን አስቸጋሪ የሆነብን እንደ ልብ መንቀሳቀስ አይቻልም አሁን። ስለዚህ በቨርቹዋል ወይም ደግሞ በዚህ በቴክኖሎጂ በፈጠረው መንገድ እየተነጋገርን በየቦታው ይህንን ስራ የሚያስተባብሩ ሰዎችን ማደራጀት ነው። በቅድሚያኛ እዚሁ ራሳችን ኤምባሲ ውስጥ እቅድም አዘጋጅተናል። እንደገና ደግሞ የሚያስተባብሩ ሰዎችንም አስቀምጠናል። አሁን ጎን ለጎን ይሄ ነገር እየሄደ ጊዜ ከሚወስድ ይሄን ነገር ስናደርግ ስራውን እንጀምረው ብለን ነው እንጂ። ትክክል ነው የተገለጸው። በተደራጀ መንገድ ነው መመራት ያለበት። ሲድኒ ላይ ይሄንን የሚመሩ የተደራጁ አሉ አካላት እና ተደራጅተው እየተመካከሩ በምን መንገድ እንሄድበት፣ እነማን ይምሩት፣ ምን ሚና አይኑረው የሚለውን ነገር የስራ ክፍፍል አድርገው እየተንቀሳቀሱ ነው። ይሄው ሁኔታ ደግሞ በሜልበርንም ያሉ ተመሳሳይ የኮሚኒቲ አደረጃጀቶች አላት። አንድ በአንድ አነጋግሬያለሁ። ይሄ ጉዳይ ያው የጋራ ጉዳይ ነው። የተለያየ ሀሳብ ሊኖረን ይችላል። ተገናኝቶ የመመካከር አብሮ የመስራት ፍላጎት ከዚህ በፊትም ነበር ግን እውን አላደረግነውም እስካሁን ድረስ። በእኛም በኩል በዲያስፖራም በኩል የሚቀሩ ነገሮች አሉ። ይሄንን አስተካክለን እስክንደራጅ ድረስ ግን እርስ በርስ ተገናኝተው አንድ የጋራ ኮሚቴ እንዲያቋቁሙ ጥረት እናደርጋለን። አሁን በቀጥሎ ማለት ነው እና ለጊዜው ግን አሁን ይሄ ከአደረጃጀቱ ከመፈጠሩ በፊት ስራ ከምናቆም ጎን ለጎን እየሄደ የበለጠ ደግሞ ተቀራርበው በየአካባቢያቸው በቨርቹዋሊ እየተገናኙ ኮሚቴ አቋቁመው እንዲሄዱ እናደርጋለን። አብረን በዚህ በኩል እኛ ኢኒሽቲቮችን ወስደን እንቀጥላለን። የሃይማኖት አባቶችም በዚሁ ስራ ላይ እንዲያግዙን ጥሪያችንን አቅርበናል። በስልክም ደውለን ተነጋግረናል። በጣም ደስ በሚል መንገድ ከፍተኛ የሆነ ዝግጁነትን የታየው ብሪስበንም፣ በሲድኒም፣ በሜልበርንም ያሉ የሃይማኖት መሪዎች ይህንን ስራ ሌላም ስራ አለን ያሉት እና የህዝብ አደለ ህዝብ ሲኖር ነው ሁሉ ነገር። እና እኛ ስራችን ነው፣ አንዱ ተልኳችን ነው። ነፍሴ ማዳን ስራ አይደል? እንዴት እንተም እንዲያው ኃላፊነት ሆነብን እንጂ አንዘነጋውም አንዘነጋውም ብለውኛል። እኔ ደስ ብሎኛል በእውነቱ እንደዚህ አይነት ተነሳሽነት መምጣቱ እጅግ የሚያስደስት ነው እና ሌሎችም የኮሚኒቲ አደረጃጀቱ ይህንን እንደ አንድ ትልቅ ስራ ወስደው ህዝቡን እንዲታደጉ የሀገራቸውን ህዝብ ያለበትን ሁኔታ የሚያውቁት ስለሆነ ህዝቡን እንዲታደጉ ነው ጥሪ የምናስተላልፈው። ባሉት አደረጃጀቶች በቅድሚያ መነጋገር፣ ከዛ በኋላ ደግሞ የጋራ አደረጃጀት ፈጥሮ ጠቀም ያለ ገንዘብ እንዲዋጣ የማድረግ ያስፈልጋል ማለት ነው። አቶ በሪሁን ደጉ በአውስትሬሊያ ኢትዮጵያ ኤምባሲ ባለሙሉ ስልጣን ሚኒስትርና ምክትል ሚሽን መሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ቶካሳውን ይህን ድል ስላገኘን በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።